በአማራ ክልል ባለፈው ዓመት መገባደጃ በመንግስት ኃይሎች እና በፋኖ ቡድን ታጣቂዎች መካከል የተቀሰቀሰውን ግጭት ተከትሎ በምስራቅ ጎጃም ዞን የሚገኙ በመቶዎች የሚቆጠሩ ትምህርት ቤቶች ከባድ ጉዳት እንደደረሰባቸውና እንደተዘጉ እንዲሁም በመቶ ሺዎች የሚቆጠሩ ህጻናት ከትምህርት ገበታ ውጪ ሆነው መክረማቸውን የዞኑ የትምህርት መምሪያ ኃላፊ አቶ ጌትነት ፈንቴ ለአሜሪካ ድምጽ አረጋግጠዋል። ላይ ያጋጠመው ፈተና በቀላሉ የሚታይ አልነበረም ብሎ መውሰድ ይቻላል። ዞናችን ላይ ዘጠኝ መቶ ዘጠና ስድስት አንደኛና ሁለተኛ ደረጃ ትምህርት ቤቶች ነበሩ። ከነ ችግሩም ቢሆን ችግሩን ተቋቁመው የመማር ማስተማር ስራውን መስራት የጀመሩ ሰላሳ ሁለት አካባቢ ትምህርት ቤቶች ናቸው። ዘጠኝ መቶ ዘጠና ስድስት ትምህርት ቤቶች ዞኑ ላይ አገልግሎት መስጠት ነበረባቸው። ከዚህ ውስጥ ሰላሳ ሁለቱ ሰጥተዋል። ቀሪዎቹ አልሰጡም ማለት ነው። አራት መቶ አምስት ትምህርት ቤቶች በተለያየ መንገድ ሀብት ንብረታቸው የተሰባበረባቸው የውስጥ ቁሳቁሳቸው ጉዳት የደረሰባቸው ናቸው ማለት ነው። ለምሳሌ ቤተ ሙከራ ሊሆን ይችላል፣ አይሲቲ ላብ ሊሆን ይችላል፣ ኮምፒውተሮቹ የተዘረፉበት፣ የኬሚካልና አፓራተሳቸው የተሰረቁበት ኢቭን የውስጥ ገቢያቸው መሬታቸው የተሸጠበት እና ለሌላ ተላልፎ የተሰጠበት ገንዘባቸው፣ ወንበርና ጠረጴዛቸው የተሰባበረበት ትምህርት ቤት ነው ማለት ነው። አንደኛ ደረጃ ላይ እንግዲህ ወደ አራት መቶ ሀያ አምስት ሺህ ተማሪዎችን ነው እናስተምራለን ብለን አቅደን የነበረው። ሁለተኛ ደረጃ ወደ መቶ አስራ አራት ሺህ ተማሪዎች ናቸው። ቅድመ አንደኛ ወይም ደግሞ ከአራት አመት እስከ ስድስት አመት ያላቸውን ህጻናት ደግሞ ወደ ሰማኒያ ስድስት ሺህ ተማሪዎችን ህጻናት ነው እናስተምራለን ብለን ያቀድነው ማለት ነው። እንግዲህ ከስድስት መቶ ሺህ በላይ ተማሪዎች ናቸው ማለት ነው። ከዚህ ውስጥ ከአስራ ሶስት ሺህ የማይበልጡ ተማሪዎች ናቸው የትምህርት እድል ያገኙ ማለት ነው። በምስራቅ ጎጃም ዞን የቀራኔው ሁለተኛ ደረጃ ና መሰናዶ ትምህርት ቤት መምህር መሆናቸውን የገለጹልን ና ጉዳት ሊደርስብኝ ይችላል በማለት ስማቸውን እንዳንጠቅስ ሲያሳሰቡን አንድ መምህር በዘንድሮ ዓመት ትምህርት ቤቱ ባለመከፈቱ ተማሪዎቻቸው ለከፍተኛ ማህበራዊ ቀውስ ተዳርገው መመልከታቸውን ተናግረዋል። በከተማ አካባቢ ያሉት የመንግስት የጸጥታ ኃይሎች ሚኒሻውም፣ ፖሊሱም መከላከያው እንደ ካምፕ ተጠቀመበት ትምህርት ቤት ነው ማለት በገጠር አካባቢ ያሉት ደግሞ የፋኖ ኃይሎች እንደመጠለያ እንደ ካምፕ መጠቀም ጀመሩ ትምህርት ቤቶችን አካባቢ ወደ ስድስት ሰባት ወረዳውን ወክዬ መናገር እችላለሁ እያንዳንዱን መረጃውን ስለምናገኝ መምህር ነኝ ልጆች አሉኝ ላብራቶሪ የሚያገለግሉ እቃዎችን በአብዛኛው አውቃቸዋለሁ እነሱ አላግባብ የተሰበሩበት ኢቨን ከአገልግሎት ውጭ የተደረጉበት የምታይበት ለመኝታነት አገልግሎት የተጠቀሙበት ነው የምታየው እና አንድ ትውልድ ወደ ኋላ እንደቀረ ነው ያለው። አሁን አካባቢው ላይ ሲታይ መምሩ ራሱ ተስፋ ቆርጦ የግል ስራ የጀመረበት ነገ ከነገ ወዲያ ደግሞ ሊቋረጥ ይችላል ብሎ መሬት ተከራይቶ ሻ የሚያርሳለ የሚበደሱ መምናሽ በት ገስቶ የሚያረባ አለ አይደለም። በተማሪዎች በመምሩ ራሱ ተስፋ የተቆረጠበት ሁኔታ ነው አካባቢው ላይ ያለ ማለት እኔ መምህር ነኝ ብዬሻለሁ። አንድ አመት ሙሉ ትምህርት ቤት ሳልገባ ደሞዝ እየተከፈለኝ ነው። ምንም ጥርጥር የለውም። እስካሁን አልቆመም። ተማሪዎች በአብዛኛው በትምህርት ዓለሙ ተስፋ ከመቁረጣቸው የተነሳ ኮ ትዳር ዓለም ውስጥ ገብተው ኩሽ ነፍሰ ጥሩ ይሆናሉ። ልጅ ወልደው መጫች ይሆናሉ። አርሶ አደር ሆኖ በጎጆ ቀልሰው በየገጠሩ ተቀምጧል። ይህን የምነግርሽ ለማስተባበላት እውነታው ስለሆነ ማለት አዲስ ደረጃ ደግሞ የፋኖን ኃይል እየተቀላቀለ ያለ እኛ ስናስተምራቸው የነበሩ ትናንት የእኛ ተማሪዎች የነበሩ ልጆች ናቸው። ይህ የሚያሳየው ደግሞ በትምህርቱ ቀጣይም ይጀምራል የሚል ተስፋ አሁን እኔ እውነቱን የምነግርሽ እንደ እኔ እንደ መምህርነት አይደለም። መስከረም፣ ጥር፣ ህዳር፣ ታህሳስ እውነት እንጀምራለን የሚል ጥያቄ አለኝ። መሬት ላይ ያለውን በተጨባጭ ስለማውቀው ምንም ከህዝብ ጋር መሬት ላይ ወርዶ ያልተነጋገረ ያልተወያየ ትምህርት መምሪያ ከልጆቹ ትምህርት በመቅረቱ ምክንያት ማህበረሰቡ ላይ እኔ እንደው አንድ የምነግርሽ ቤት ውስጥ እኮ ተማሪዎች ቤት በመዋላቸው ቤተሰብ እኮ ስበሱ ተፈለካኳል። በጣም ምክንያት ማለት ነው። የማይገባ ወጪ እኮ ሲጠይቁ የሚውሉ ልጆች አሉ ፍላጎታችንን አሟሉልን እያሉ ሰበብ እየፈጠሩ ከቤተሰብ ጋር ዱላ የሚገጥሙ ልጆች እኮ አሉ። ምንም ይሄ ተጨባጭ ስለሆነ ማለት ነው የትምህርት መቅረት ነው። ይሄ ሁላ ያመጣው ተጽዕኖ ማለት ነው። በአማራ ክልል ካለፈው ዓመት ነሐሴ ወር ጀምሮ የተፈጠረው የጸጥታ ችግር በትምህርት ስርዓቱ ላይ አሉታዊ ተጽዕኖ መፍጠሩን የክልሉ ትምህርት ቢሮ በተደጋጋሚ ማስታወቁ ይታወሳል። የቢሮው መግለጫ በትምህርት ዘመኑ መጀመሪያ ላይ ስድስት ነጥብ ሁለት ሚሊዮን ተማሪዎችን ለመመዝገብ ቢታቀድም መመዝገብ የተቻለው ሶስት ነጥብ ስድስት ሚሊዮኑን እንደሆነ እንደሆነና ከሶስት ሺህ ትምህርት ቤቶች ተዘግተው መክረማቸውን ያመለክታል። ባለፈው ጥር ወር ላይ ከአሜሪካ ድምጽ ጋራ ቆይታ ያደረጉት በርዕሰ መስተዳደር ማዕረግ የማህበራዊ ክላስተር አስተባባሪ እና የትምህርት ቢሮ ኃላፊዋ ዶክተር ሙሉነሽ ደሴ ከ3700 በላይ ትምህርት ቤቶች መዘጋታቸውን እና ከ2.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ተናግረው ነበር። እንደ ምስራቅ ጎጃም ዞን ትምህርት መምሪያ የሰሞኑ መግለጫም በአካባቢው በቀጠለው ግጭት 996 የአንደኛና ሁለተኛ ደረጃ ትምህርት ቤቶች ውስጥ ከ477 ሰባት በላይ ትምህርት ቤቶች ከ293 ሚሊዮን ብር በላይ ከሚገመት ሀብትና ንብረታቸው ጋራ ወድመዋል። በቁጥር ቀላል የማይባሉ የትምህርት ማህበረሰብ አባላትም ከስራ ውጭ ሆነዋል። በምስራቅ ጎጃም ዞን በእነብሴ የሳር ምድር ወረዳ የመርጦ ለማርያም ከተማ ነዋሪና በተመሳሳይ የደህንነት ስጋት ስማቸውን እንዳንጠቅስ የጠየቁን አንድ ወላጅ በትምህርት ገበታቸው ላይ ያልከረሙ ልጆቻቸው እንግዳ ጠባያትን ማሳየታቸውን አመልክተዋል። ክልላችን ላይ በተፈጠረው ችግር አማካኝነት ቻልችል ብቻ ሳይሆን ማህበረሰቡ ላይም ከፍተኛ ጉዳት ደርሷል። አእምሯዊም የተለያዩ ማህበራዊ ብዙ ነገሮችን እንደደረስና በተለይ ልጆቻችን ላይ ተማሪዎችን ላይ ከፍተኛ የሆነ ጉዳት ደርሷል። በቃ አእምሯቸው ላይ ትልቅ ዲፕሬሽን ወይም ጭንቀትን ፈጥሮ ብዙ ነገሮችን ማህበራዊ የሚባሉ እነዚህ ችግሮች ተፈጥሮባቸዋል ማለት ነው። ዳብነት መጥቀስ የሚቻለው እነዚህ ከፍተኛ ሁለተኛ ደረጃ ትምህርት ቤት ያሉ ተማሪዎች አሁን ቤት ላይ ያሉት ህጻናት ካልሆነ መፈቀር ከአስራ አምስት ማለት እንችላለን ከአስራ አምስት አስራ ስድስት ከዛ በላይ አመት ያላቸው ህጻናት በየጫካ አካባቢ ሲዋሉ እንደገና፣ በውትድርና በተለያየ ነገር በጋብቻ እነዚህ እነዚህ የመሳሰሉት ነገሮች ምንም ሰላም እንኳን ሆኖ ትምህርት ይጀመራል ቢባልም እንኳን የመጀመሩ ሁኔታ እንደ ወረዳችን እንደኛ ወረዳ በጣም ከባድ ነው። የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ አቶ ጌትነት ፈንቴ በበኩላቸው በመጭው የመማር ማስተማር ዘመን ተመሳሳይ ችግር እንዳይደገም በክረምቱ ወራት ከማህበረሰቡ ጋር የውይይት መርሃ ግብሮችን በዘመቻ መልክ ማካሄድ መጀመራቸውን አስታውቀዋል። ስለዚህ እነዚህን ትምህርት ቤቶች ለመክፈት እንግዲህ ሐምሌ የመጀመሪያው ሳምንት ጀምረን ዞን አቀፍ የንቅናቄ መድረክ አዘጋጅተናል። ይህንን የንቅናቄ መድረክ የትምህርት ስራችን በከፍተኛ ችግር ስላለ ሊቀይር የሚችል አብዮት መፍጠር አለብን። ዘመቻ ትምህርት ለምስራቅ ጎጃም ሁለንተናዊ እድገት የሚል መሪ ሀሳብ ጭምር አዘጋጅተን በርካታ ማህበረሰብ ወላጆቹ፣ የሃይማኖት አባቶቹ፣ የሀገር ሽማግሌዎቹ ይመለከተኛል ብለው የሚያስቡ የህብረተሰብ ክፍሎች ሁሉ ከተማሪዎች እና ከመምህራን በተጨማሪ በዚህ የሁለት ሺህ አስራ ሰባት የትምህርት ዘመን ላይ ያለፈውን ችግር ሊያካክስ የሚችል አሁን ላይ በየወረዳዎቹ ወረዳዎቹ መድረኮቹ ተጀማምረዋል። በውይይት መድረኮቹ የሚነሱ ሀሳቦች በጣም መልካም ናቸው። የተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት በምህፃሩ ዩኤንኦቻ ባለፈው ሚያዝያ ወር ባወጣው ሪፖርት በአማራ ክልል በቀጠለው ግጭትና በፊተኛው የሰሜን ኢትዮጵያው ጦርነት ምክንያት እንደ አውሮፓውያን አቆጣጠር እስከ ሚያዝያ ወር መጀመሪያ በነበረው ጊዜ አራት ሺ አንድ መቶ ሰባ ስምንት ትምህርት ቤቶች ተዘግተው መቆየታቸውን ገልጿል። በልዩ ልዩ ዞኖች የሚገኙ ወደ ሶስት መቶ የሚደርሱ ትምህርት ቤቶች ጉዳት ደርሶባቸዋል። ሌሎች ሶስት መቶ ሀምሳ ትምህርት ቤቶች ደግሞ አገልግሎት አይሰጥም ብሏል ኦቻ በሪፖርቱ። እንደ ሪፖርቱ በምስራቅና በምዕራብ ጎጃም እንዲሁም በደቡብ ጎንደር ዞኖች ከሚገኙ ትምህርት ቤቶች ሰማኒያ ዘጠኝ በመቶ የሚሆኑ ተዘግተው ይገኛሉ። ከእነዚህም የተነሳ በአማራ ክልል በትምህርት ገበታ ላይ መገኘት ከሚገባቸው ተማሪዎች ሰላሳ አምስት በመቶ የሚሆኑት ከትምህርት ገበታ ውጪ መሆናቸው መሆናቸውንም የኦቻን ሪፖርት ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።